እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ ዛሬ ቀኑ ማክሰኞ ጥር 19 2012 ዓ ም ነው። ለምሽቱ የያዝናቸውን መሰናዶች እናስተዋውቃችሁ። የኖቬል ኮሮና ቫይረስ ኢትዮጵያ መግባቱን ለማረጋገጥ ከቻይና አዲስ አበባ የገቡ አራት ሰዎች በተለየ ማቆያ ጣቢያ ምርመራ እየተደረገባቸው ነው። በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ አንድም የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ሕብረተሰቡ ጋር እንዳይገናኝ ኳራንታይን ወይም የመቆያ ክፍል አድርገናቸዋል። በጤና ጥበቃ ሚኒስቴር የሚኒስቴር ዴታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ናቸው። ለማብራሪያው ይዘናቸው እንመለሳለን። በሌላ ዜናችን ደግሞ የተማሪዎቹን መታገት የሚያወግዙ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። እዚህ ዋሽንግተን ዲሲም ሰላማዊ ሰልፍ ተደርጓል። ዝርዝር አለን። ሌላም ዘገባ አለን። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን ኢትዮጵያዊ ዜግነት ሁኔታን እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግረስ ጻፈ። ዜግነታቸው መልሰው ማግኘት እየቻሉበትን መሆኑን የሚያሳይ ማስረጃ እሱን እንዲያቀርቡ ነው። ያንን ካላደረጉ ደግሞ በሕጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ናቸው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ምላሽ አላቸው። ይሄ እንዲህ አይነት ነገር መጥተዋል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግላጭ አጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽዮን። የኢትዮጵያ መንግስት የታገቱ የደንቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ በቂ ትኩረት አልሰጠም ያሉ በአማራ ክልል በተለያዩ ከተሞች ዛሬ ለተቃውሞ አደባባይ ወጥተዋል። መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰደም፣ ያሉበትን ሁኔታ በተመለከተ ግልጽ መረጃ እየሰጠ አይደለም በማለትም ሰልፈኞቹ ወቅሰዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስታዲየም የተገኙ ከፍተኛ አማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽፈት ቤት የታጋሽ ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ወደዚያው እያመሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። አስቴር መስጋናው ናት ዘገባውን ያደረሰችን። የምዕራብ አፍሪቃዊቱ ሀገር ቡርኪና ፋሶ ባለሥልጣኖች በገለጹት መሠረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት ሰላሳ ሰዎች ተገድለዋል። ሰዎቹ ባለፈው የቅዳሜ ሲልጋጅ በተባለ ሳኦሜ ክፍለ ሀገር ላይ በሚገኝ መንደር ላይ በተከፈተ ጥቃት እንደተገደሉ ነው ባለሥልጣኖቹ የተናገሩት። ከጥቂት ቀናት በፊት ደግሞ በሁለት ሌሎች መንደሮች ላይ ሰላሳ ሁለት ሰዎች እንደተገደሉ ታውቀዋል። ካሜሮን በሚገኘው የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከአሥራ ሁለት ቀናት በኋላ የአካባቢውን የምክር ቤት ምርጫ ከማካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። አማጽያኑ ምርጫ እንዳይካሄድ ለማድረግ ዝተዋል፣ ከሀገሪቱ ወታደራዊ ኃይል ጋርም እየተጋጩ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቆች በሀገሪቱ የሕግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከሪያ ንግግር ዛሬ አብቅተዋል። በፍርድ ሂደቱ ወቅት ምስክሮች እንዲቀርቡ ይፈቅድ እንደሆነ ግን ገና አልታወቅም። የፕሬዚዳንቱ ጠበቆች ቡድን በትናንትና ክርክሩ ዲሞክራቶቹ የማይወዷቸውን ፕሬዚዳንት ከስልጣን ለማስወገድ ሲሉ በፕሬዚዳንቱ ላይ ክስ የመመስረቱ ዘዴ ካላግባብ ተጠቅመዋል በሚለው ነጥብ ላይ አተኩሯል። አሁን ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ጽዮን ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ ውስጥ የኖቤል ኮሮና ቫይረስ እስካሁን እንዳልተገኘና ከውሃን ወደ አዲስ አበባ ተሳፍረው የተገኙ አራት ሰዎችም ከቻይና ለሚመጡ ተጓዦች በተለየ በማቆያ ስፍራ ተለይተው እየተጠበቁ መሆናቸውን የጤና ጥበቃ ሚኒስቴር አስታወቀ። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ከፍተኛ ቡድን መቋቋሙን እና ቫይረሱ ወደ አገር ውስጥ እንዳይገባ አስፈላጊው ቅድመ ዝግጅት በሙሉ መደረጉን ሚሊየን ከድምፅ ተናግረዋል። ኤደን ገረመው እንደሚከተለው ዘገባውን ታቀርበዋለች። እንደ ኤሮፓን አቆጣጠር ከታህሳስ 2019 ዓ ም ጀምሮ በቻይና ውሃን ከተማ የተገኘው የመተንፈሻ አካላትን በመያዝ የትኩሳት የሳልና የአየር ማጠር በመፍጠር እስከ ሞት የሚያደርሰው የኖቨል ኮሮና ቫይረስ ወደ ዓለም እንዳይዛመት አገራት የራሳቸውን ቅድመ ጥንቃቄ እያደረጉ ይገኛሉ። እስካሁን ድረስ 14 አገራት በቫይረሱ የተጠረጠሩ ሰዎችን እንዳገኙ የጠቆሙ ሲሆን ይህን ተከትሎም በዛሬው ዕለት የኢትዮጵያ የጤና ጥበቃ ሚኒስቴር ጋዜጣዊ መግለጫ ሰጥቷል። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽፈት ቤት ኃላፊ ዶክተር ሙኒር ካሳ በተለይም ለአሜሪካ ድምጽ እስካሁን ድረስ ኢትዮጵያ ውስጥ ቫይረሱ እንዳልተገኘና ይሁንና ከውሃን ወደ አዲስ አበባ የገቡ ሶስት ተማሪዎችና አንድ ከቻይና ጓንጉዞ የመጣ ተጓዥ ተለይተው በልዩ ክፍል ውስጥ ክትትል እየተደረገላቸው መሆኑን እንዲሁም ላብራቶሪያቸው ወደ ደቡብ አፍሪካ መላኩን አስረድተዋል። አንደኛው እንግዲህ ነገሩ ቴክኒካል ስለሆነ በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ህብረተሰቡ ጋር እንዳይገናኝ ኳራንታይን ወይም የመቆያ ክፍል አድርገናቸዋል። ፐብሊክ የህብረተሰብ ጤና አስቸኳይ ነገር በመሆኑ ጤና ጥበቃ ልክ ይሄ ነገር ተነሳ ብላ ሪፖርት ካደረገችበት ቀን አንስቶ በአየር መንገድ ላይ የተጓዥ ሙቀት እየለካን እናያቸዋለን። በዛ በተርማል ስክሪን ማንኛውም ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳትና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን። ስናስቀምጥ አይዞሌት እናደርጋቸዋለን ለሌላ ሰው እንዳያስተላልፉ የፌስ ማስክ እንሰጣቸዋለን እና ያ ፌስ ማስክ ካደረገ አንድ ሰው በሽታውን አያስተላልፍም። እዚህ በፊትም ለኢቦላ ያዘጋጀነው ነገር ስላለ እዛ ማቆያ ውስጥ እንዲቆዩ እናደረጋለን። ስለዚህ አሁን ከረንትሊ በኛ በእኛ እውቀት ኢትዮጵያ ውስጥ በዚህ በሽታ የተረጠረጠረ ሰው ሆነ የተያያዘ ሰው በህብረተሰቡ ዘንድ ሚዘዋወር ምንም ሰው የለም። በዚህ ኖቭል ኮሮና ቫይረስ ምናልባት ሊያያዙ ይችላሉ ተብሎ ስለሚታሰብ እነዚህም ደግሞ ምን እናደረጋለን ኳረንታይን እናደረጋቸው ወደ ሌላ ሰው ጋር እንዳያገቡ ያ ምርመራ ተደርገ ነጻ መሆናቸው ሲታወ ወደ ህዝቡ ይቀላቀላሉ ማለት ነው። ይሄ ግን የኖቭል ኮሮና ምርመራ ከፍ ያለ ላብራቶሪ ደረጃ የሚጠይቅ በመሆኑ እኛ የለንም። ስለዚህ ደብ አፍሪካ ሳምፕላቸውን ወስደን ልቀናል። እንደዚሁ ግን እኛ እኛ ደግሞ አምስት አይነት ኮሮና ይሄ ኮሮና ቫይረስ ሌሎች አይነት ዘሮች አሉ ሚድል ኢስት ምና የሚባሉ አምስት አይነት ዘሮች አሉ እና እንደው እነሱንም ዝም ብለን አይተናቸው ነበር። ለእነዚህ ሁሉ ኔጌቲቭ ናቸው እነዚህ ሰዎች እና ከገቡም በኋላ አሁን ሶስተኛ ቀናቸው ነው እኮ እንትናቸው የቀነሰ ነው ትኩሳታቸው። እሑድ ነው የገቡት። ስለዚህ ትኩሳታቸው ቀንሶ፣ አንዱ ነው ምልክት ያልነበረው እና አሁን እየተሻሻለ ነው እና እየባሰበትም ስላልሆነ ጥሩ ነው ያለው እሱ ያለበት ሁኔታ። አሁን ላይ ባለው ሁኔታ አስፈላጊው ቅድመ ጥንቃቄ በሙሉ መደረጉንና በቫይረሱ የተያዙ ተጓዦች ከተገኙ በሚልም በቅዱስ ጴጥሮስ ሆስፒታል የተለየ ማቆያ መዘጋጀቱን ዶክተር ሙኒር አስታውቀዋል። እንዲሁም ደግሞ በልዩ ሁኔታ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ግብረ ኃይል መቋቋሙንም አስታውቀዋል። ግን ደግሞ እንደ ድንገትም እዛ ያለ ሰው ደግሞ ቢታመም የበለጠ ብለን ደግሞ ኢንቴንሲቭ ኬር ያለው አንድ ሆስፒታል አዘጋጅተናል። እንደ ሁኔታው እያየን ይህንን ጉዳይ ፕሪፔርድነሱን እንጨምራለን። እንዳልኩሽ በጤና በጠቅላይ ሚኒስትሩ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ትልቅ ታስክ ፎርስ ተቋቁሞ ከመከላከያ፣ ከፌደራል ፖሊስ፣ ከኢሚግሬሽን፣ ከሰላም ሚኒስቴር፣ ከአየር መንገድ፣ ከቀይ መስቀል፣ ከሆስፒታሎች፣ ከጤና ቢሮዎች፣ ጉዳዩ ከሚመለከታቸው፣ ከመብራት፣ ከውሃ፣ ከቴሌ ጋራ እነዚህ መለከታቸዋል ብለን የምንላቸውን ሁሉ ታስክ ፎርስ አቋቁመን በዛ ሊድ እየተደረገ ነው። ዶክተር ሊያ ይህን በበላይነት እየመራች ነው። በየቀኑም ለጠቅላይ ሚኒስትር ቢሮ ያለውን የሀገሮችን ሁኔታ ሪፖርት እናደርጋለን እና አሁን ያለው ሁኔታ ለህብረተሰቡ ይሄ ነው የሚባል የሚያሳስብ ነገር የለም እና ሀያ አራት ሰዓት የሚሰራ የድንገተኛ አቋቁመን ዘን ስክሪ እናደርጋለን። ዶክተር ሙኒር ከዚህ በኋላም የቫይረሱ ቅንብር ስለሚታወቅ ተጓዦች ኢትዮጵያ ውስጥ በሀያ አራት ሰዓት ውስጥ ውጤታቸው እንደሚታወቅ አስታውቀዋል። በቻይና በትምህርት ላይ የሚገኙ ኢትዮጵያውያንን በተመለከተ በኢትዮጵያ ከቻይና አምባሳደር ጋር ውይይት መደረጉንም አክለዋል። ከቻይና አምባሳደር ጋር ትናንትና ዶክተር ሊያ ጥሩ ስብሰባ አድርጋ ነበረ በተለይ ደግሞ እዛም ያሉት ኢትዮጵያውያን ተማሪዎች አሉ። አሁን ውሃንና ሁቤ የሚባለው ትልቁ ግዛቱ በጣም ብዙ በርካታ ተማሪዎች አሉ። እነሱም ሎክዳውን ስለሆነ ወደዚህ መምጣት አልቻሉም እና ለእነሱ ምግብና አስፈላጊውን ነገር የቻይና መንግሥት እንዲያቀርብላቸው ነገር ናቸው። እነሱም ይሄንን ዛሬ አብዴት አደርጋለሁ ብለዋል። ስለዚህ ኢቭን እዛም ላሉት ኢትዮጵያውያንም ጨምሮ አስፈላጊውንም መረጃ ለእነሱም በመስጠት አሁን እዛ ብዙ ሩመድ ስላለ በጣም ብዙዎቹ ይሄንን እንዳይደነግጡ በሽታው እንዴት እንደሚተላለፍ እንዴት መከላከል እንደሚችል ለነሱም ጨምሮ እናስረዳለን። ለህብረተሰባችንም ባለፈው እንደዚህ ዓርብ ዕለት መግለጫ ሰጠ ነበር። ከዚህ በኋላ ግን ዴይሊ እንደዚህ መግለጫ እየሰጠን እንቀጥላለን ማለት ነው። አሁን ይሄ ቫይረስ አዲስ ነው፣ ግን አብዛኛው የዲ ኤን ኤ ሲኮንሱ የታወቀ ስለሆነ ቻይናም ይሄንን ለዓለም የጤና ጥበቃ ድርጅት ሼር ስላደረገች አሁን ምርመራው እንደዛን ዋን ዊክ ይመጣና እኛም መስራት እንጀምራለን። የዛኔ ሰው በአራት ሰዓት ውስጥ ውጤቱ እየታወቀ እንለቃለን ማለት ነው። አሁን ግን አዲስ እንደመሆኑ ኖቭል እንደመሆኑ ትልልቅ ሴንተሮች ካልሆነ በስተቀር እኛም የለንም። በዚሁ አጋጣሚ ጥሩ ዜና የቻይና መንግስት፣ ለምስራቅ አፍሪካ የሚሆን ይህንንም ጨምሮ ሌሎች የሚሰራ ትልቅ የላቦራቶሪ ለማቋቋም እርዳታ ሰጣለሁ ብሏል። ጥሩ ነው። አጋጣሚ ሲዲሲን እንደዚሁ ትልልቅ የአፍሪካ ላቦራቶሪ እዚህ አለው። ስለዚህ በዚህ በቫይሮሎጂም የራሳችንም ኤክስፐርት አለን በዚህ ሳምንት ውስጥ ከሲዲሲ እናገኛለን ብለን እንገምታለን ይህን የመመርመሪያ መሳሪያ። በመጨረሻም ኢትዮጵያ ውስጥ ለኢቦላ ቫይረስ መቆጣጠሪያ ተብለው በወረዳ ደረጃ የተሰሩ ጣቢያዎች መኖሪያቸውን ገልጸው ቫይረሱ ወደ ሀገር ሳይገባ በፊት የመቆጣጠር አቅም እንዳላቸው የገለጹት ዶክተር ሙኒር ህብረተሰቡ ለጊዜውም ቢሆን ወደ ቻይና የሚያደርጋቸውን ጉዞዎች እንዲቀንስ ና እንዲገታ አሳስበዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ ኤደን ገረመው ላደረሰችን ዘገባ እንዲሁም ደግሞ የጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ጽሕፈት ቤት ኃላፊ ዶክተር ሙኒር ካሳን ለማብራሪያቸው እናመሰግናለን። አድማጮች በዛሬ ዕለት የ እንደሚደው ዩኒቨርስቲ ተማሪዎች መታገት በተመለከተ የተካሄዱ ሰልፎችን የተመለከቱ ዘገባዎች እየተጠናቀሩ ነው፣ እንደደረሱን እናቀርባለን። አሁን ወደ ቀደም ሲል በመግቢያችን ወደ አስተዋወቅ ነው ዘገባ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን ኢትዮጵያዊ ዜግነት ሁኔታን እንዲያረጋግጥ ቀነ ቀደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌደራላዊ ኮንግረስ ኦፌኮ ጻፈ። ኦፌኮ በበኩሉ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብሏል። ዘገባ እናዳምጥ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምፅ ስለ ሁኔታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉንና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነ ገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል። መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በሕጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካለ እሱን እንዲያቀርቡ፣ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን መሆኑን የሚያሳይ ማስረጃ እሱን እንዲያቀርቡ ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል አዋጅ ቁጥር አስራ አንድ ስልሳ ሁለት ዝባር ሁለት ሺ አስራ አንድ አንቀጽ ስልሳ ሶስት ቁጥር አንድ እና ቁጥር ሁለት መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን በመደንገጉ እንዲሁም በአንቀጽ ስልሳ ዘጠኝ ቁጥር አንድ ነውስ ቁጥር ሰ መሰረት አንድን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ ሀገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ ትላንት በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነድ እንዲያቀርብ፣ ይህን ማድረግ ካልቻለ ደግሞ አባልነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር 29 2012 ዓ.ም ለምርጫ ቦርድ እንዲያቀርብ ተጽፎለታል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል። እኛ መጀመሪያም ኢትዮጵያዊ የውጭ ሀገር ዜጋ ነው አይደለም የሚለውን እንደ ማንም ኢትዮጵያውያን ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የእሱ የዜግነት ጥያቄ ጥያቄ ውስጥ በሚገባበት ጊዜ ይሄ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አድርግ ብለን ነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በሕጉ መሰረት እልባት የሚያገኝ ይሆናል። ከዚህ በላይ እንትን የምናደርገው ነገር የለም። አባልነት ይመጣል በስርዓቱ ያልጠበቀና በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይህንንም እናሳውቀዋለን። የአቶ ጀዋር የዜግነት ጉዳይ ሲነሳ ሲሰጡ የነበሩ የተለያዩ አስተያየቶችን በመጥቀስ ከሀገር ውጭ የነበሩና አገር ውስጥ ገብተው የፖለቲካ ፓርቲ ውስጥ የገቡ ሰዎች እያሉ የአቶ ጀዋርን ጉዳይ ምን ልዩ አደረገው ብለን የጠየቅ ናቸው። ወይዘሪት ብርቱካን አንደኛ ፓርቲው ስለ ሁኔታው በይፋ በመግለጹ መታወቁን እንዲሁም አንድ ፓርቲ የአባልነት ጥያቄ በሚያቀርብበት ጊዜ የማጣራ በስራ እንደሚሰራ ተናግረዋል። አዲሱ ቦርድ ስራ ከጀመረበት ጊዜ የገጠመውንም አስረድተዋል። በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ያው ሲመለሱ የመጀመሪያው ሂደት ፓርቲዎቻቸውን ማስመዝገብ ስለሆነ ሰነዶቻቸውን ያስ- ያቀርባሉ የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን የተጓደለውን እንዲያጓድሉ አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው፣ ሰርቲፊኬቶቻቸውን እያገኙ የቆዩት። ከዛ አንጻር አንድ ሁለት ፓርቲዎች ከዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው። ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ ቲንክ አንድ ሁለቱ ወይም ሶስቱ ይመስለኛል፣ በአመራር አባላት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር። እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል። እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው አሁን ወደ ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል። ሂደት ላይ እያለ እንዲሁም በጣም ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል። አቶ ሊበን ውይይቶች ላይ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ውይይትና እንዲያስተካክሉ በምንሰጣቸው ያላቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው፣ ምዝገባውን እያደረግን እየመጣ ነው። አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምጽ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ የአቶ ጀዋር መሐመድን ጉዳይ ያውቀው እንደሆነና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል። በአሜሪካ የግለሰብ ምስጢርን የመጠበቅ ሕግ ወይም ዩኤስ ፕራይቬሲ ሎውስ መሠረት ስለ ማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው ይህ ጉዳይ ሲነሳ በማህበራዊ ሚዲያ ላይ ከቀረቡት አስተያየቶች አንዱ የወይዘሪት ብርቱካን የዜግነት ጥያቄ ሲሆን እኛም እሱን ጠይቀናቸው ነበር ኢትዮጵያዊ ነኝ ብለዋል ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን ፓርቲውን ጠይቀናል ዜግነቱ ከኢትዮጵያ ውጭ የሆነ አባል የለኝም ብሏል አድማጮች ለዚህ ጉዳይ የተደረጉ ቃለ ምልልሶችን የያዘውን ሰፋ ያለ ዘገባ ከፌስቡክና ከድረ ገጻችን ላይ መመልከት ትችላላችሁ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው የኢትዮጵያ መንግስት የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ በቂ ትኩረት አልሰጠም ያሉ በአማራ ክልል የተለያዩ ከተማዎች የሚገኙ ነዋሪዎች ዛሬ ለተቃውሞ አደባባይ ወጥተዋል መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰዱም፣ ያሉበትን ሁኔታ በተመለከተም ግልጽ መረጃ እየሰጠ አይደለም በማለት ሰልፈኞቹ ገልጸዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስታዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል። ዘጋቢያችን አስቴር ምስጋናው በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች። እስቲ ከዘገባ ውስጥ የጠየቀቻቸውን ሰዎች አስተያየት ጥቂቶቹን እንስማ። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምፅ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ። መንግስት ምን እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ። ምን ይሰራል በተለይ የኦሮሚያ ክልል መንግስት ምን እየሰራ ደምቢዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንፃር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላም ሌላም ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጥ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነት ነው። ምክንያቱም በአንድ ግሬት ዘልዬ ሰልፍ ወጥቼ አብይን አጨንጭለን አስገብተን ትልቅ ስራ አልሰራ ይመይሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳ ማታ ሲያመሽብኝ፣ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጽ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅፍ በዚህ አይመጣብኝም። በይ ለምን ልጆቼ ናቸው ማለት ነው፣ እንደ ልጅ ነው ማያቸው ብዬ ነው። በደምቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የጾታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ። ስሜ ማስተዋል ደስታ ይባላል። አሁን የመጣውበት ምክንያት እህትና ወንድሞቻችን በዘው ወጡ ስለቀሩ መንግስት፣ ለምን ወጡ እንደቀሩ አስረክመ ነው እንዲመልስልን ለመጠየቅ ነው የመጣ ድምፅ ለማስፈናት የመጣ እኛን ተምረን ዩኒቨርሲቲ መግባት እንፈልጋለን። ግን አሁን ባለበት ደረጃ ለመግባት አያስችለንም። ምክንያቱም እንፈራለን። እኛ እንደ እህትና እንደ ወንድሞቻችን በዘው ብንቀርስ የሚል ህልም አለን። እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖ ማራን ይህን ነገር በቶሎ መፍትሄ ቢሰጠው እጠይቃለሁ። እኔ ሁለቱንም ነው የመጡ፣ አንደኛ መንግስትንም እየጠየኩ ነው። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብ ነው እንዲመጡልን በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው። ከባህር ዳሩ ሰልፍ በተጨማሪ ደብረ ብርሃን፣ ወልዲያ፣ ደብረ ማቅሮስ፣ ደብረ ማርቆስ፣ ዳንግላ፣ አዲስ ቅዳም፣ ቆምቦ፣ ሸዋሮቢት፣ ዱር ቤቴና የተለያዩ ትልልቅና አነስተኛ ከተሞች ቁጥራቸው የበዙ ሰዎች አደባባይ ላይ ወጥተው ተቃውሞ ማሰማታቸው ታውቋል። የወሎ ዘጋቢያችን መስፍን አድራጌ ሰፋ ያለ ዘገባ አጠናቅሯል። ከመስፍን ዘገባ የተወሰነውን ቀን ጨባ አድርገ እኔ የታገሱት ልጆቻችን ስለሆነ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ። ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያለበት አንድም ቀን የለም። ሌላው ዚህ አማራ ክልል ላይ የመጡ ተማሪዎች አሉ፣ ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። በኋላ የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቁ ታውቋል። የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ ነው። እገታው በእናንተ ስነ ልቦና ላይ የፈጠረው ተጽዕኖ አለ። በጣም አስበው፣ ሴቶች ሲደፈሩ የሚሰማቸው በጣም መጥፎ ነገር ነው። ከነሱ አልፎ እኛ ላይ በጣም ከፍተኛ የሆነ ስነ ልቦናዊ ጉዳት አለ። መንግስትም ዝም ብሏል። የወላጆች ምን ባለ የሁሉ ነገር እየተደረገ ግን ምንም አይነት መፍትሄ አልተሰጠም። ሰልፉ በሰላም ተጠናቆ ተማሪዎች ወደ መደበኛ ፈተናቸውና ጥናታቸው መመለሳቸውን ከግቢው ተማ ተመራማሪዎች ያገኘነው መረጃ ያመለክታል። በሰሜን ወሎ ቆቦና ዋድላ ከተሞችም ተመሳሳይ ሰልፍ ተካሂዷል። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ የተደረገው ሰላማዊ ሰልፍ በታገቱ ተማሪዎች ዙሪያ የመንግስት ተቋማትን ዝምታ አውግዟል። የኢትዮጵያ ሴቶችና ህጻናት ሚኒስቴር ሴት ተማሪዎችን ሲታገቱ ዝም ማለት ከሆነ ተግባሩ ሚኒስቴር መዛቤቱ እንዲዘጋ እንጠይቃለን። ዩኒቨርሲቲ የእውቀት የአመለካከት፣ የክህሎት እንዲሁም የምርምር ተቋም መሆናቸው ቀርቶ የብጥብት ተቋም ከሆኑ ይዘጉ። በሀገሪቱ መንግስትም ሆነ በዓለም አቀፍ ማህበረሰብ ተማሪዎችን ያገቱ አካላት በአሸባሪነት ተፈርጀው አስፈላጊውን ክትትልና እርምጃ እንዲወሰድባቸው መንግስትን እንጠይቃለን። የደብረ ብርሃን ከተማ ነዋሪ፦ እኔ የአራት ልጆች እናት፣ ዩኒቨርሲቲ ዘንድሮ ፈርስ ተማሪ ልጅ አለች። ኧረ ከባድ ነው፣ ከባድ የእኔ ልጅ የታገተች ያክል ነው ያየሁት። በዕለቱ ከዛሬ አምታው ለቀም በፊትም ሲወራም በሚዲያም በተለያዩ ነገር ሳይ እምባ አውጥ ሲያለቀሱበት ቀን ዛሬም ተነስቼ ይህንን እኔ ልጄ ናት በሚወጣሁት ወንድሜ ነው በሚወጣሁት በጣም ያማ። እንደ እናትነት የታገቱ ሲፈቱ ለቤተሰቦቻቸው ይሰጡት። ሁለተኛ ነገር ለህዝብ ጊዜ ይፋዊ በሆነ መንገድ በግልጽነት ማሳወቅ አለብን። ዘጋቢዎቻችን ያጠናቀሩትን ሙሉ ዘገባ ከምሽቱ ሶስት ሰዓት በሚኖረን መደበኛ ፕሮግራም መከታተል ትችላላችሁ። በተያያዘም እዚህ ዋሽንግተን ዲሲ ውስጥ ኢትዮጵያውያን ይህንኑ ድርጊት በመቃወምና በማውገዝ ሰልፍ አካሂደዋል። ሀብታሙ ስዩም በቦታው ተገኝቶ ነበር። ከሰልፉ ላይ የተገኙትን የተወሰኑትን አነጋግሯል። መንግስት ስለታገቱት ተማሪዎች ዝምታውን ይስበር። የታገቱ ወንድሞች እህቶች፣ መንግስት በአስቸኳይ በአስቸኳይ ያስፈታ። አመሰግናለሁ። እኔ ጣሶ መላኪ ትባላለሁ እዚሁ የዲሲ አካባቢ የዲሲ የጋራ ግብረ ኃይል አስተባባሪ ነ እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊትለፊት የተጠራው በአገር ቤት በደምቢ ዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለእነሱ ድምፅ ለመሆን ጥያቄያችንን፣ ያለንን መልእክት ለማስተላለፍ፣ አጋርነታችንን ለማሳየት፣ ብስጭታችንን፣ ሀዘናችንን ለመግለጽ የተጠራ ሰልፍ ነው እንግዲህ እንግዲህ ይህንን ሰልፍ እንዲሰማ የምትፈልጉት አካል የሚኖር ይመስለኛል፣ እና ያ አካል ምን እንዲያደርግ ነው የምትፈልጉት? ምን ምላሽ እንድታገኙት ነው የምትፈልጉት? እንግዲህ እዚህ ጥያቄያችን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት ትክክለኛ መልክቶችን ለቤተሰቦቻቸው፣ ለማህበረሰቡ መግለጽ ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ እንዲያመቻችና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው። አለበት መንግስት የዩኒቨርሲቲዎችን ደህንነት የማስጠበቅ ኃላፊነቱን በሚገባ መወጣት አለበት። ማንኛውም ስሜ መኮንን ጌታቸው ይባላል። የዲሲና አካባቢው ነዋሪ ነኝ። በዩኒቨርሲቲዎች እየተነሳ ያለው ረብሻ ከፍተኛ ደረጃ ደርሶ ተማሪዎች ትምህርታቸው ሊማሩ የማይችልበት ደረጃ ደርሷል እና ከዚህ የተነሳ ህይወታቸውን ለማዳን ወደ ቤተሰቦቻቸው እየሸሹ ነበር የነበሩት ልጆች እና መንገድ ላይ እንደታገቱ ነው የሰማነው። እዚህ አካባቢ ያለነው ኢትዮጵያኖችን የሚያስቆጣ ነገር። እስቲ አስበው፣ አንተ እህትህ ትምህርት ቤት ሄዳ መንገድ ላይ ታገተች ቢባል የማትፈጥረው ነገር የለም። ግን ህዝቡ መንግስትን አምኖ ልጆቻችንን ያገናኘናል ብሎ ተስፋ እያደረገ ነው እስካሁን ድረስ እና መንግስት ደግሞ አስቸኳይ ጫና ፈጥሮ እነዚህ ልጆች ካሉበት ካሉበት ከየትኛውም ቦታ መንግስት ነው ደህንነት አለው ወታደሮች አሉት፣ ልጆቹን ሬስኪው አድርጎ አጋቾቹን ደግሞ ለፍርድ ማቅረብ አለበት። እንደዛ ካልሆነ ነገ ደግሞ ሌላ የከፋ ነገር ሊፈጸም ይችላል። እዚህ ስብሰባ ላይ ወይ እዚህ ሰልፍ ላይ የመጣንበት ዋናው ምክንያት አንድና አንድ ነው። እነዚህ የታገቱ ህጻናት ተማሪዎች፣ የዩኒቨርሲቲ ተማሪዎች ነፃ ወጥተው ከቤተሰቦቻቸው ይቀላቀሉ፣ እገታው በሰላም ይጠናቀቅ የሚል ነው። በህግ ይታገል። ኮንደም ኮንደም ኮንደም በሌላ በኩል የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ ጭምር ልዩ ትኩረት ተሰጥቶት የታገቱ ተማሪዎችን በተመለከተ እየሰራ መሆኑን በተለያዩ የመገናኛ የሀገር ውስጥ መገናኛ ብዙኃን ዛሬ እየተዘገበ ነው። በተለይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከደምቢዶሎ ዩኒቨርሲቲ ባጠናቀረው ዘገባ ሰላም ሚኒስትር ሙፈሪያት ከሚል እንዲሁም የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁንን ጨምሮ ውይይት እያደረጉ መሆኑን ዘገባ ወጥቷል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንትም ጉዳዩን በተመለከተ ማብራሪያ መስጠታቸውንና ና ከታግተዋል ከተባሉ አስራ ሰባት ተማሪዎች መካከል አስሩ ብቻ ያሉበት እንዳልታወቀ ዝርዝር ማብራሪያ ሰጥተዋል። በእኛ በኩል የተለያዩ የመንግስት ባለስልጣናትን ለማግኘት ሙከራ እያደረግን ነው። በዛሬው ዕለትም እንዲሁ በተደጋጋሚ ሙከራ እያደረግን እንገኛለን። እንዳገኘን ይዘን እንመለሳለን። በሌላ በኩል ደግሞ ትናንትና ያነጋገራቸው የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታ የጠቅላይ ሚኒስትሩን ቢሮ ጨምሮ መንግስት ሁኔታውን በትኩረት እየተከታተለ ነው ብለዋል። አድማጮች፣ በሌላ ዘገባችን ቀዳማይ እመቤት ዝናሽታያቸው ታያቸው በሰሜን ሸዋ ዞን በውጫሌ ወረዳ በጽህፈት ቤታቸው ወጪ የተገነባውን ሁለተኛ ደረጃ ትምህርት ቤት ዛሬ በይፋ መርቀዋል። የትምህርት ቤቱ ወጪ ከውጭ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ ታያቸው ተናግረዋል። በኦሮሚያ ክልል ሰሜን ሸዋ ዞን በቀዳማዊ እመቤት ጽህፈት ቤት የተገነባው ይፋ ሰላሌ ሁለተኛ ደረጃ ትምህርት ቤት ዛሬ ተመርቋል። አድማጮች ለሰዓቱ ያዝናቸው ናቸው፣ ዘገባዎቻችን እነዚህ ነበሩ። ቪኦኤ ኩን ራዲዮ ሰገሌ አሜሪካቲ